ከኢትዮጵያ ሶማሊያ ክልል ኦሮሚያ አዋሳኝ ወረዳዎች እየገቡ ጥቃት የሚፈጽሙ ታጣቂዎች ጉዳይ እልባት እንዲሰጠው በክልሉ የሚንቀሳቀሱ ፓርቲዎች ጥሪ አቅርበዋል። የኦሮሚያ ክልላዊ መንግስት በበኩሉ ጥቃት የሚፈጽሙ ሰዎች ማንነት በአስቸኳይ ጊዜ አዋጅ ኮማንድ ፖስት እንዲጣራ ከስምምነት መደረሱን ገልጿል። ታጣቂዎቹ የኢትዮጵያ ሶማሊያ ክልል መንግስትንም ሆነ የጸጥታ ኃይሉን እንደማይወክሉ ግን አስታውቋል። እስክንድር ፍሬው በዚህም ዜና ላይ ዘግቧል። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ብሔራዊ ኮንግረስ እና የኦሮሚያ ነጻነት ብሔራዊ ፓርቲ የተሰኙ አራት ፓርቲዎች ናቸው ሰሞኑን መግለጫ ያወጡት። ከኢትዮጵያ ሶማሌ ክልል የሚመጡ ታጣቂዎች በአዋሳኝ የኦሮሚያ ወረዳዎችና ቀበሌዎች የሚፈጽሙት ጥቃት አለመቆሙ እንዳሳሰባቸው ገልጸዋል። ታጣቂዎቹ መሬት በኃይል እንደሚቆጣጠሩ፣ ሰላማዊ ዜጎችን እንደሚገሉና ንብረት እንደሚዘርፉ በኦሮሚያ ክልል የሚንቀሳቀሱት እነዚሁ አራት ፓርቲዎች አመልክተዋል። ሰሞኑን ብቻ እንኳን በምስራቅ ሐረርጌ ጉርሱም ወረዳ ተመሳሳይ ጥቃት መፈጸሙንና ሰላማዊ ዜጎች መሞታቸውን የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋይ አብራርተዋል። ሁኔታው በኢትዮጵያ ሶማሌም ሆነ በኦሮሚያ ክልላዊ መንግስታት እንደሚታወቅ አቶ ቶሎሳ ገልጸዋል። አፋጣኝ መፍትሄ ሊሰጡት እንደሚገባም አሳስበዋል። የተለያዩ የታጠቁ ኃይሎች ናቸው። የክልሉ መንግስት ይህንን ጉዳይ አያቅም የሚል እምነት የለን። የሚል ግምት ስለዚህ ይህ ሁሉ ሲሉ የኦሮሚያ ክልል መንግስት የኦሮሚያ ክልል መንግስትም ያውቋል፣ በደንብ ያውቋል። ክቡር አቶ ለማ መገርሳም እንደሚያውቁ የሀገር ሽማግሌዎች መጥቶ አቤቱታ እንዳቀረቡም መረጃ አለን። ስለዚህ ይሄ ጉዳይ ውሎ ሳያድር የሰው ነፍስ እየጠፋ ስለሆነ እልባት ማግኘት አለበት ነው። በሰላማዊ ሁኔታ መፈታት አለበት። ጉዳዩ ለድርድር የሚያበቃ ከሆነ በድርድር መፈታት አለበት። ችግሩ ደግሞ ቀላል ከሆነ በውይይት የሚፈቱ አይነት ሁኔታዎች መንገዶች መፈጠር አለበት የሚል እምነት አለን። የሁላችን ፓርቲዎች የኦሮሚያ ክልላዊ መንግስት በበኩሉ ጉዳዩን እንደሚያውቀው አስረድተዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምፅ ሲናገሩ ግጭቱ የተከሰተባቸውን አዋሳኝ የኦሮሚያ ወረዳዎች ጭምር ዘርዝረዋል። ታጣቂዎቹ የሶማሌን ክልል ህዝብ መንግስትና የጸጥታ ኃይሉን እንደ ተቋም የሚወክሉ አይደሉም ብለዋል አቶ አዲሱ። የኢትዮጵያ ሶማሌ ክልል ባለስልጣናትም ይህንኑ አረጋግጠውልናል ነው ያሉት። ባደረግናቸው ውይይቶችም ወቅት ከራሳቸው ከክልሉ መንግስት የስራ ኃላፊዎች እውቅና ውጪ እንደሆነ፣ እነዚህ ጥቃት የሚያደርሱ አካላትን እንደማያውቁ ነው የገለጹልን ማለት ነው። በእርግጥ ሰዎቹ ዩኒፎርም የለበሱ ናቸው፣ ነገር ግን ደግሞ የሶማሌን ክልል የፖሊስ ኃይል ይወክላሉ የሚል እምነት የለንም። የኢትዮጵያ ሶማሌና የኦሮሞ ህዝቦች ለረጅም ዘመናት በፍቅርና በሰላም አብረው የኖሩ መሆናቸውንም ነው ያስታወሱት። ከታጣቂዎቹ አላማዎች አንዱ ወሰን ማስፋፋት እንደሚመስል የጠቀሱት አቶ አዲሱ ይህ ደግሞ ተቀባይነት እንደሌለው አስረድተዋል። ከወሰን ጋር በተያያዘ በሁለቱ ክልሎች መካከል የነበረው አለመግባባትም ከዓመታት በፊት እልባት ማግኘቱን ተናግረዋል። በእርግጥ ከኢትዮጵያ ሶማሌ ክልል ጋር ከዚህ በፊት ከወሰን ጋር በተያያዘ የተወሰኑ አለመግባባቶች ነበሩ። ይህም 1997 ዓ ም ላይ ህዝበ ውሳኔ ተካሂዶበት መፍትሄ እንዲያገኝ የተደረገበት ሁኔታ ነው ያለው። ከዚህ አንጻር በዚህ አግባብ የሚደረጉ ወሰን የማስፋፋት ፍላጎቶች በምንም አይነት መስፈርት ተቀባይነት የላቸውም። ምክንያቱም ህገ መንግስቱን መሰረት ባደረገ በህጋዊ መንገድ ህዝቡ ውሳኔውን አሳውቆ በህጋዊ መንገድ የተመለሰ ስለሆነ ማለት ነው። የኦሮሚያ ክልላዊ መንግስት ለችግሩ መፍትሄ ለመስጠት በከፍተኛ የኃላፊነት ስሜት እየተንቀሳቀሰ መሆኑንም አመልክተዋል። ከኢትዮጵያ ሶማሌ ክልልና ከፌዴራል መንግስቱ ጋር በመሆን እየሰሩ መሆኑንም ጠቁመዋል። በሰው ሕይወት ላይ የደረሰው ጉዳት ምን ያህል እንደሆነ ግን ገና እየተጣራ መሆኑን ነው ያስታወቁት። አቶ አዲሱ አክለው እንደገለጹት ጥቃት የሚፈጽሙት ሰዎች ማንነት ማንነትና ፍላጎታቸው በአስቸኳይ ጊዜ አዋጅ ኮማንድ ፖስት እንዲጣራ ከስምምነት ተደርሷል። ግጭት በሚከሰትባቸው አካባቢዎች ላይ የአስቸኳይ ጊዜ አዋጅን የሚከታተለው ኮማንድ ፖስት ጣልቃ ገብቶ እንዲያረጋጋ፣ ሰላማዊ ሰዎች ላይ ተጨማሪ ጉዳት እንዳይደርስ፣ እንደዚሁም ደግሞ በዚህ ጥፋት የተሳተፉ ኃይሎች ተጣርተው ለህግ ቀርበው ተጠያቂ እንዲሆኑ እየተሰራ ነው ያለው ማለት ነው። በጉዳዩ ላይ ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በስልክ ያገኘኋቸው የክልሉ መንግስት ቃል አቀባይ ስብሰባ ላይ መሆናቸውንና ሰሞኑን ምላሽ እንደሚሰጡ ይነግረውኛል። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።